አቶ ማሞ የብድር ተጠቃሚነትን በተመለከተ እንደሚታወቀው አገራት መበደር የሚችሉት መመለስ የሚያስችል አቅም እንዳላቸው ሲረጋገጥ እንደሆነ ብዙዎች ይስማሙበታል። ከዚህ አንጻር ኢትዮጵያ ደግሞ የብድር መመለስ አቅም እየተዳከመባት ነው የሚሉ ብዙ ጥናቶችን መሰረት ያደረጉ መረጃዎች ይወጣሉ። ከዚህ አኳያ የኢትዮጵያ ብድር የመመለስ አቅም ምን ይመስላል? አሁን ያለችበት ሁኔታ እግረ መንገዱንስ ደግሞ አገራት ብድር አንሰጥም እያሉ ነው የሚባለው ሶር ምን ያህል እውነት? ኢትዮጵያን ፖለቲካ ሁኔታ ተከትሎ የተለያዩ ሀገሮች በኢትዮጵያ ላይ የተለያየ ጫና እያሳደሩ እንደሆነ ግልጽ ጉዳይ ነው። ይህም በተመለከተ እንግዲህ ከአውሮፓ ህብረት የተለያየ እርምጃዎች ተወስደዋል። መጠኑን በግልጽ ባላስታውስም፣ አንዳንዴ ከአውሮፓ ህብረት የሚሰጠውን የበጀት ድጋፍ የማዘጋየት ስራ፣ አንዳንዴ ደግሞ የመቀነስ ስራ ተሰርቷል። ግን አንድ ነገር ግን መረዳት ያለብን ኢትዮጵያ ብድሯን የምታገኘው ከዋነኛነት ከማን ነው የሚለውን ነገር ማወቅ ያስፈልጋል። ትልቁ የኢትዮጵያ የብድር መነሻ ወይም ደግሞ የልማት ብድር የሚሰጠው ከዓለም አቀፍ ድርጅቶች ነው። በተለይ ከዓለም ባንክ ትልቁን ብድር ታገኛለች። ደግሞ በሁለትዮሽ በኩል ትልቁ ብድር የሚመጣው ደግሞ ከቻይና መንግስት ነው። ስለዚህ በዛ ረገድ በግጭቱ ምክንያት በጀት ድጋፍን በተመለከተ የተለያዩ ጥያቄዎች ቢነሱም ይሄ ከነዚህ ድርጅቶች እና ከነዚህ መንግስታት ጋር በሂደት ብዙ ውይይት እየተካሄደ ያለበት ሁኔታ ነው። የእኛ ተስፋ እንግዲህ ውይይቱ በሚጠናቀቅበት ጊዜ ኢትዮጵያ ከዚህ በፊት የምታገኘውን የልማት ብድር አግኝታ ትቀጥላለች የሚል እምነት አለ። አንዳንድ ብድሮችን በተመለከተ የፕሮጀክትን የተመለከቱ ብድሮችን በተመለከተ የሚቀሩበት ምን ምክንያት የለም። ሰብአዊ ልማትን በተመለከተ ለምሳሌ ጤናን በተመለከተ፣ ትምህርትን በተመለከተ፣ የምግብ ዋስትናን ለማረጋገጥ ግብርናን በተመለከተ ያሉ ብድሮች አሁንም እንደቀጠሉ ነው። የተሰጡ ብድሮችም ተፈጻሚ እየሆኑ ነው። በዚህ ረገድ በዋነኝነት ከአጋሮቻችን ጋር የምናደርገው ውይይት እንደቀጠለ ነው። ስለዚህ ውይይቱ ሲቀጣ ሲጠናቀቅ ውጤታማ ይሆናል ብለን ተስፋ እናደርጋለን። ክሬዲት ሬቲንግ በተመለከተ ይሄ ክሬዲት ሬቲንግ የሚያካሄዱት የክሬዲት ሬቲንግ ኤጀንሲ የሚባሉት ናቸው። ስለዚህ በራሳቸው መንገድ የራሳቸውን የተለያየ ክራይቴሪያ ተጠቅመው አንድ የአንድን ሀገር ክሬዲት ሬቲንግ ሚዛን ሊያስቀምጡት ትችላሉ። ግን የሆነ ሆኖ በኛ ዘርፍ በኛ በኛ አገር ሁኔታ ውስጥ በዋነኛነት ብድር የሚያገኘው መንግስት ስለሆነ እና ብድርም የሚገኘው ከዓለም አቀፍ ድርጅቶች እና ከአንዳንድ መንግስታት ስለሆነ፣ ከወዳጅ መንግስታት ስለሆነ የክሬዲት ሬቲንጉ ጉዳይ በቀጥታ ከፍተኛ ተጽዕኖ አለው ተብሎ ከልክ ባለፈ መልኩ መታየት መቻል የለበትም። የክሬዲት ሬቲንግ ኤጀንሲዎች ክሬዲትን ሬት የሚያደርጉበት መንገድ ደግሞ የራሱ ፖለቲካዊ እና የራሳቸው ጉዳይ ነው የሚሆነው ማለት ነው። ስለዚህ እነዚህ ሰዎች ካምፓኒዎች ናቸው፣ በራሳቸው መንገድ የሀገሮቻቸውን ለተለያየ ዓላማ ሲሉ የሀገሮችን ክሬዲት ሬቲንግ ሊሰጡ ይችላሉ። ነገርዬ በልኩ መታየት መቻል አለበት የሚል እምነት አለ። ከዚህ ጋር በተገናኘ አንድ መናገር የሚፈልገው ጉዳይ እና በጣም ቁም ነገሩ የሚመስለኝ የኢትዮጵያ የውጭ ብድር ጫና ምን ይመስላል የሚለው ጉዳይ ነው። ይህን በተመለከተ በተለይ እኛ የጀመርነው የሀገር በቀል የኢኮኖሚ ሪፎርም ፕሮግራም ውስጥ አንደኛው ዓላማችን የነበረው ከፍተኛ የሆነውን የውጭ የብድር ጫና መቀነስ ነበር። ስለዚህ ባለፉት ሶስት ዓመታት ከሰራናቸው ስራዎች ውስጥ ጥሩ ውጤት አገኘን ብለን የምናየው አንደኛ የሀገሪቷን የብድር ጫና በሂደት ከአመት ዓመት እየቀነስን ነበር። ይህ እንደውም በአሃዝ ለማስረዳት በሁለት ሺ አስር ፕሮግራሙ የሚጀምርበት ጊዜ የውጭ ብድር ጫና ከጂዲፒ ጋር ያለው ቁርኝት ወደ ፐርሰንት ነበር። በ2012 ይሄን ነገር ወደ ምን መቀነስ ይችላል? ወደ 26% መቀነስ ችለናል። ስለዚህ በሶስት አመት ውስጥ ኢትዮጵያ የነበራትን የውጭ ብድርጫና በፐርሰንት መቀነስ ይችላል። ከፍተኛ የሆነ ውጤት ነው። ይሄን ያደረግነው በዋነኛነት አንደኛ ከዚህ በፊት በተለይ ፒኤልኤፍ ማራሽ መንግስት በነበረበት ጊዜ ከውጭ የሚወሰደውን የንግድ ብድር ደግሞ ኮመርሻል ሎን ይባላል፣ ደግሞ ከፍተኛ የሆነ ወለድ የሚከፈሉባቸውን ብድሮች በአመዛኛው ቁመነ አንደኛ። ሁለተኛ ትኩረታችን አዳዲስ ፕሮጀክቶችን ከመጀመር ይልቅ የተጀመሩ ፕሮጀክቶችን ለማስጨረስ ከፍተኛ የሆነ ስራ እየሰራን ነው። ሶስተኛ ከዚህ በኋላ እየወሰድን ያላቸው ያለነው ብድር በአመዛኙ ኢንተረስት የሌላቸው በተለይ ከመልቲላተራል ዓለም አቀፍ ድርጅቶች የሚወስዳቸው ብድሮች ኢንተረስት የማይከፈልባቸው ከወለድ ነፃ የሆኑ ብድሮችን በመውሰድ የብድር ጭናችን ከአመት ዓመት መቀነስ ችለናል ማለት ነው። ይሄ ስራ በጣም አጥጋቢ ውጤት እያገኘ ነው አመርቂ ውጤት እያገኘ ነው። በዚህ አጠናግረን ከሄን የኢትዮጵያ የማክሮ ኢኮኖሚ ሁኔታ እየተስተካከለ የተረጋጋ የሚመጣበት ሁኔታ ይፈጠራል ማለት ነው። ወደ ዋጋ ግሽበት እንሂድ። ከጊዜ ወደ ጊዜ የዋጋ ንረት እየጨመረ ነው። ነዋሪው በተለይ ዝቅተኛው የማህበረሰብ ክፍል እጅግ እየተማረረ ነው እና መንግስት በዚህ ጉዳይ አጥጋቢ ስራ ሰርቻለ ብሎ ያምናል? ዋጋ ንረት ጉዳይ የኢትዮጵያ መንግስት ኢኮኖሚውን ለማረጋጋት ሲሰራቸው ከነበሩ ስራዎች ውስጥ የፈለግነውን ያክል ውጤት ያላስገኘ ጉዳይ ቢኖር የዋጋ ንረት ማረጋጋት ጉዳይ ነው። ቅድም እንደጠቀስከው አንተም የዋጋ ንረት አለመረጋጋት በአመዛኙ የሚጎዳው አነስተኛ ገቢ ያላቸውን ዜጎች፣ እንዲሁም ቋሚ ገቢ ያላቸውን ሰዎች ናቸው። ለምሳሌ መንግስት ሰራተኞችን በጣም በጣም ይጎዳል። ስለዚህ ፍሌሽን በተመለከተ፣ ዋጋ ንረትን በተመለከተ የተሰራው ስራ አጥጋቢ ውጤት እንዳላገኘ እኛም እንቀበላለን። ግን ይህን ተረድተን በአሁኑ ጊዜ የዋጋ ንረትን ለማስተካከል የመንግስት ቋሚ ስራ በተለይ የሚከታተለው የማክሮ ኢኮኖሚ ኮሚቴ በየሳምንቱ በሚሰበሰብበት ጊዜ ሁሌ ቋሚ አጀንዳ አድርጎ ከሚያያቸው ጉዳዮች መካከል የዋጋ ንረትን ለማስተካከል የሚወሰዱ እርምጃዎችን የመከታተል እና ውጤታማ እንዲሆኑ የማድረግ ስራ ነው። እንግዲህም በተመለከተ አሁን እየወሰድን ያለነው እርምጃ የተቀናጀ የዋጋ ንረትን ለማስተካከል የተቀናጀ የሪፎርም ስራ እየሰራ ነው። እነዚህን ዘርዘር አድርጎ ከፍሎ ማየት የሚያስፈልግ ይመስለኛል። ን በመጀመሪያ ደረጃ የዋጋ ንረቱ ሊከሰት የቻለው በኢኮኖሚ ውስጥ የሚዘዋወረው ገንዘብ መጠን ሊመለከት እንደሚችል ግምት በመውሰድ ጥብቅ የሆነ የገንዘብ ፖሊሲ ተግባራዊ እያደረግ ነው። ይሄ ማለምም ማለት ነው፣ ከብሔራዊ ባንክ ለገንዘብ ሚኒስትር የሚሰጠውን ብድር እንዲቀንስ አድርገናል። ስለዚህ ገንዘብ ሚኒስትር ለምሳሌ የበጀት ክፍተቱን ለመሸፈን በዋነኝነት የሚጠቀመው የግምጃ ቤት ሰነድን በመሸጥ እንጂ ቀጥታ ከብሔራዊ ባንክ እየተበደረ አይደለም። ይህ በሚሆንበት ጊዜ የሚዘወረው ገንዘብ መጠን ስለሚቀንስ ልዩ የዋጋ ንረቱን ለመቀነስ ይረዳል የሚል እምነት አለ። ከዚሁ ጋር በተገናኘ በቅርብ ጊዜ የወሰድነው እርምጃ ደግሞ ምንድን ነው? ይህን የኮመርሻል ባንኮች ንግድ ባንኮች ብሔራዊ ባንክ ተቀማጭ የሚያደርጉት ሪዘርቭ የሚባላለ እሱን ጨምረ ነዋል። ይሄ በሚሆንበት ጊዜ ከአምስት ፐርሰንት ወደ አስር ፐርሰንት ተጨምሯል። ይሄ በሚሆንበት ጊዜ አሁንም በኢኮኖሚ ላይ የሚንቀሳቀሰው ገንዘብ ስለሚቀንስ ዋጋ ንረት ለማስተካከል የሚያመጣው ትልቅ እና አዎንታዊ የሆነ ውጤት ይኖረዋል። ስለዚህ በሞኔተሪ ሳይድ በገንዘብ ፖሊሲ ውስጥ የምንወስዳቸው እርምጃዎች አሁን ተጠናክረው ቀጥለዋል ብሎ መወሰድ አለበት። በዚህ ረገድ አንዳንድ ሰዎች ለምሳሌ ብድርን በተመለከተ ላይ ጥያቄ ያነሳሉ። ስለዚህ ብድርን ቀዝቀዝ የተደረገበት በዋነኛነት ምክንያቱ ምንድ ነው? ኢንፍሌሽን ለመቆጣጠር ስለሲታሰባል። ሁለተኛ ፊስካልን በተመለከተ የገንዘብ ሚኒስቴር በፍጆታ እቃዎች ላይ ከዚህ በፊት ተፈጻሚ የነበሩ የኤክሳይስ ታክሶች እንዲቀንሱ እና ከኤክሳይዝ ታክስ ውጭ እንዲሆን አድርጓል። ለምሳሌ በምግብ ዘይት፣ በስኳር፣ በስንዴ ያሉ ታክሶች እንዲቀሩ ተደርጓል። ይሄም ዋናው ቁም ነገሩ ኢንፍሌሽን ለመቆጣጠር ስለተፈለገ ነው። ሶስተኛና ዋነኛው ነገር ደግሞ ምንድን ነው? ምርትና ምርታማነት ማሳደግ ነው። ምርትና ምርታማነትን ካሳደግ የኢንፍሌሽን ችግር በአጭሩ መቆጣጠር እንችላለን። በዚህ ረገድ ጠቅላይ ሚኒስትሩ የጀመሩት እናንተ የምታውቁት መሬት ጦም አይደር በሚል ፕሮግራም መሰረት በተለያዩ ቦታዎች ያሉት መሬቶች ታርሰው በቂ እህል የምናመርትበት መንገድ እየፈለግ ነው። በቅርቡ ለምሳሌ ራሴ ኦሮሚያ ሄደን ነበረ። ወደ አማራ ክልል በቅርቡ እንሄዳለን። እዛ ውስጥ የምናየው ስራ በጣም በጣም ተስፋ የሚሰጥ ነው። ብዙ ቦታዎች ከዚህ በፊት ታርሰው የሚያውቁ ቦታዎች እየታደረሱ ነው። ገበሬው በመካናይዜሽን ከዚህ በፊት የተሻለ ምርት እያመረተ ነው። ስለዚህ ይሄ ገበያ በሚገባበት ጊዜ በተለይ ህዳር፣ ታህሳስ አካባቢ በሚገባበት ጊዜ የዋጋ ንረቱን ለመቆጣጠር ጥሩ የሆነ አስተዋጽኦ ይኖራል የሚል እምነት አለ። ሌላው የአሁንም የፍጆታ እቃዎችን በተመለከተ ትልቁ ችግር ያለው ሶስት እቃዎች ላይ ነው። አንደኛ የስንዴ፣ ሁለተኛ ምግብ ዘይት እና ሶስተኛ ስኳር በተመለከተ ነው። ስለዚህ ህብረተሰቡ የነዚህ ምርቶች የጥረት ኑሮ እንዳይጎዳ ለማድረግ መንግስት ከፍተኛ የሆነ የውጭ ምንዛሬ በመመደብ ስኳር፣ የምግብ ዘይት እና ስንዴ ወደ ሀገር ውስጥ እንዲገባ ጥረት እየተደረገ ነው። በቅርብ ጊዜ ለምሳሌ ብዙ ጅቡቲ በኩል ብዙ ስንዴ ገብቷል። ይሄ ሂደት እስከ ጥር አካባቢ ድረስ ይቀጥላል ወወጣበት ማለት ነው። ስለዚህ እሱም ሌላም ጨረታ እንወጣለን። በዋነኛነት እጥረት አለባቸው የሚባሉ የፍጆታ እቃዎች ላይ ከሀገር ውስጥ ምርት በተጨማሪ ከውጭ የማስገባት ስራ እንሰራለን። ሌላው ኢንፍሌሽን በተመለከተ በጣም ብዙ ስራ እየሰራ ያለ ነው። ምንድን ነው የግብይት ስርዓቱን በማስተካከል የሚሰራው ስራ ነው። ሰሞኑን ሰምታችሁ ሊሆን ይችላል። ለምሳሌ ሽንኩርትን ዋጋ ብትወስዱ ሽንኩርት ወደ ከሀምሳ ብር በላይ ነበር። አሁን ወደ ሀያ ብር መቀነስ ይችላል። ይሄ በዋነኝነት ለምን ሆነ ቢባል የግብይት ስርዓቱን በማስተካከል በተወሰደ እርምጃ ነው። ስለዚህ የግብይት ስርዓቱን ለማስተካከል የሸማቾች ማህበርን በማቋቋም የሚያመርቱ ማህበራትን በማቋቋም በከተሞች ላይ የተለያዩ የግብይት ተቋማትን በመፍጠር በመካከል ያለውን ሰንሰለት በመቁረጥ የግብይት ስርዓቱ ቀልጣፋ እንዲሆን በማድረግ አሁንም ኢንፍሌሽን ለመታገል የተለያዩ እርምጃዎች እየወሰዱ ነው። ስለዚህ እነዚህ እርምጃዎች በቅንጅት የሚወስዱ እርምጃዎች በተጠናክረ ሁኔታ ተግባራዊ በሚሆኑበት ጊዜ የዋጋ ግሽበት በሂደት ተሻሻለ እየቀንሰ እየቀነሰ ይመጣል ምንም የሚል እምነት አለን። ትልቁ ችግር ምንድነው? የዋጋ ግሽበትን በተመለከተ በአንዴ ችግሩ የሚፈታ ነገር አለ። የራሱ የሚወስደው ተፈጥሯዊ ጊዜ አለ ግን እዚህ ላይ ማረጋገጥ የምፈልገው ለሚሰሙ ሰሞች ለሚያደምጡ ሰዎች ማረጋገጥ የምፈልገው የዋጋ ግሽበትን መቆጣጠር ትልቁ የኢትዮጵያ መንግስት የኢኮኖሚ ሪፎርም አጀንዳ መሆኑን ይህን ጉዳይ በየሳምንቱ የማክሮ ኮሚቴው የሚከታተሉ እንደሆነ ለማሳወቅ እፈልጋለሁ። ውጭ ምንዛሬ ዛሬ ከዕለት ዕለት እየጨመረ መሆኑ የዋጋ ንረቱን የማባባስ ሚና እየተጫወተ አይመስለትም ወይ? እሱም አለው፣ እሱም በተዘዋዋሪ በኢንፍሌሽን ላይ የሚያደርሰው ውጤት አለው። እሱም በተመለከተ አንደኛ የውጭ ምንዛሬ ግኝታችን ለማስፋት የተለያየ እርምጃዎች እየተወሰዱ ነው። እንግዲህ እሱም በሁለት መልኩ ማየት የሚቻል ይመስለኛል አንድ የኤክስፖርት ንግዳችን በጣም እየተጠናከረ በሄደ ቁጥር ከውጭ የሚገባው ሬሚተንስ እየጨመረ በሄደ ቁጥር የውጭ ምንዛሪ ግኝታችን እየሰፋ ነው የሚለው ማለት ነው። አሁን በዚህ ረገድ በኤክስፖርት ረገድ ያለው አፈጣጠም በጣም እየተሻሻለ ነው፣ ከዓመት ዓመት እየተሻሻለ ነው። ዘንድሮ በታሪካችን አይተን የማናውቀው ሶስት ነጥብ ስድስት ቢሊዮን የአሜሪካን ዶላር የኤክስፖርት ግኝት ማግኘት ችለናል። በሚቀጥለው ዓመት የተሻለ ይሆናል ብለን እናስባለን የኢትዮጵያ ኤክስፖርት ከሶስት ቢሊዮን በልጦ ያቅም ነበር ለብዙ ጊዜ ማለት ነው ግን ይሄ ችግር ኑሮ የትግራይ ግጭት ኑሮ ኮቪድ ኑሮ የአንበጣ በረሃ ኑሮ የሁሉ ኑሮ የኢትዮጵያ ኢኮኖሚ ሶስት ስድስት ቢሊዮን ዶላር የውጭ ምንዛሬ ግኝት ማምጣት ችሏል ከረሚታንስ የሚገኘው ገቢ እየጨመረ መጥቷል ይሄ በሚሆንበት ጊዜ በአንድ በኩል የውጭ ምንዛሬ ግኝታችን እየጨመረ ይመጣል በሌላ በኩል ደግሞ የውጭ ምንዛሬ የሚፈልጉ ፕሮጀክቶች እየተጠናቀቁ በሚመጡበት ጊዜ የውጭ ምንዛሬ ፍላጎቱ እየቀነሰ ስለሚመጣ ይሄ ዶላር እና የብር ላይ ያለው ኤክስቸንጅሬት እየተመጣጠነ የሚመጣበት ሂደት ይፈጠራል። ከዚህ በተጨማሪ ቅድም እንዳልከው አሁን እየተወሰደ ያለ የሪፎርም እርምጃ አለ። ወደፊት የሪፎርም እርምጃ ተጠናክሮ ይቀጥላል። ግን ቅድም እንዳልኩት በዋነኛነት ኢንፍሌሽን ለመታገል ከፈለግ ትልቁ መሳሪያችን ምርትና ምርታማነትን ማሳደግ፣ ምርትና ምርታማነትን ካሳደግ የኢንፍሌሽን ችግርን በሂደት እየቀረት እንመጣለን። ያ ማለት ግን የገንዘብ ፖሊሲ የኤክስቼንጅ ሬት ፖሊሲ ለዋጋ ንረቱ ላይ ምንም አስተዋጽኦ የለው ማለት አይደለም። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፤ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።